አሜሪካ ውስጥ ስንት ሰዎች ሊገቡ ይፈልጋሉ? በጣም ብዙ ሰዎች ሊገቡ ይፈልጋሉ። አቶ ዮሀንስ ለቤቱ ደስ ሊለው ቻለ? አዎ፣ ደስ ሊለው ቻለ። አባትና እናቱ ሊመጡ ይፈልጋሉ? የለም፣ ሊመጡ አይፈልጉም። ወደ ስራ ልትሄዱ ነው? አዎ፣ ልንሄድ ነው። ለጥሩነሽ መድኃኒት ልትሰጧት ነው? ከሰዓት በኋላ ልንሰጣት ነው። ትምህርታቸውን ሊያጠኑ ነው? የለም፣ ሊያጠኑ አይደለም። አማርኛ ማን ሊማር ነው? ዮሐንስ ሊማር ነው። ዛሬ ከሰዓት በኋላ የት ልትውሉ ነው? በመጽሐፍ ቤት ውስጥ ልንውል ነው። ለምሳቸው ምን ሊበሉ ነው? ምን ሊበሉ እንደሚፈልጉ አላውቅም። ቤትዎ በሰዓት ሊሄዱ ይፈልጋሉ? አዎ እፈልጋለሁ። ማታ ወደ ቤታቸው ሊወስዱን ይፈልጋሉ? አዎ ይፈልጋሉ። ልዩነቱን ሊያውቁት አይፈልጉም አይፈልጉም። ገንዘቡን እንዴት ልታመጡ ትችላላችሁ? በመኪና ልናመጣው እንችላለን። የሰውየውን ስም እንዴት ልታውቁ ትችላላችሁ? አንድ ሰው ነገረን። በሁለት ሰዓት ከሩብ የት ልትሄድ ትፈልጋለህ? ወደ ቤተ ክርስቲያን ልሄድ እፈልጋለሁ። እኛ ገንዘብ ወደ አገራችን ልንልክ እንችላለን? አዎ ትችላላችሁ። ደብዳቤ ለእናታችሁ ልትጽፉ ትፈልጋላችሁ? አዎ እንፈልጋለን። ስለ አገራችሁ ልትገልጹላቸው ትፈልጋላችሁ? አዎ እንፈልጋለን። ልዩነቱ ሊገልጹልኝ ይፈልጋሉ? አዎ እፈልጋለሁ። በአንድ ሰዓት ውስጥ ቤትዎ ሊሄዱ ይችላሉ? የለም አልችልም። እህቴን አሜሪካ ውስጥ በየወር ውስጥ ጠይቅልኛለህ? አዎ ጠይቅልሃለሁ። ለጋዜጣው አስር ሳንቲም ትሰጭልኛለሽ? የለም አልሰጥልህም። ውዱን መጽሐፍ ላቶ ለማሸጥህለት የለም። አልሸጥሁለትም። የቤቱን ክራይ ቅናሽ ታደርግላቸዋለህ? የለም። አላደርግላቸውም። ደንበኛ ወረቀት ትገዙልኛላችሁ? የለም። አንገዛልህም። አንቦ ልኩን ለአስተማሪው ትሰጡለታላችሁ? የለም፣ አንሰጥለትም። ቢጫውን ቀለም ወደ ቤቷ ትወስዱላታላችሁ? የለም፣ አንወስድላትም። ጠረጴዛውን ትሰሩላታላችሁ? የለም፣ አንሰራላትም። ደብዳቤውን ወደ እንግሊዝኛ ተተረጉሚላት አለች። አዎ ተረጉምላት አለሁ። ይህን አረፍተ ነገር ታነብልኛለሽ? አዎ አነብልሃለሁ። ለ ለከበደ ስለ ትምህርት ቤቱ ትናገርለት አለህ? አሁን እናገርለታለሁ። ከበደን እስክታየው ድረስ መቆየት ትፈልጋለህ? ከእርስዎ ጋር መቆየት እፈልጋለሁ። ስራውን እስኪጨርስ ድረስ እዚህ ይቆያል? አዎ፣ እዚህ ይቆያል። ደብዳቤውን እስክትጽፉ ድረስ እኔ ቡና ልጠጣ። አዎ መጠጣት ትችላለህ። ስለ ኢትዮጵያ እስክትገልጹ ውጭ ጉዳይ ሚኒስቴር ሄዳ ትምጣ። አዎ ሄዳ ትምጣ። እስካሁን ምን ትሰሩ ነበር? እዚህ ተቀምጠን ነበር። ቁርስ እስክንበላ ድረስ የት መሄድ ይፈልጋሉ? ወደ ቡና ቤት መሄድ ይፈልጋል። ገንዘብ እስክንሰጠው ድረስ ወደ አገሩ መሄድ አይችልም። የለም አይችልም። ደብዳቤውን እስካነበበው ድረስ ከየት እንደመጣ አውቆ ነበር። አዎ፣ አውቆ ነበር። አስተማሪህ እስኪ ጠይቅህ ድረስ አትናገርም? የለም፣ አልናገርም። ቤት እስክታገኝ ድረስ የት መቆየት ትፈልጊያለሽ? የሆነ ሆቴል ቆያለሁ። ገንዘቡን እስክታገኙ ድረስ ዋሽንግተን አትሄዱም። እስክናገኝ አንሄድም። መኪናውን እስኪያመጡ ድረስ የኔን መኪና መውሰድ ይፈልጋሉ? አዎ እፈልጋለሁ። ከበደ እስኪመጣ የት ትቆያላችሁ? በሆቴል ውስጥ እንቆያለን። ራሱን እስካመመው ድረስ ይሰራ ነበር። አዎ ይሰራ ነበር። ጋዜጣውን እስኪያነቡ ድረስ አንተ ምን ማድረግ ትፈልጋለህ? ወደ ከተማ ሄጀ መመለስ እፈልጋለሁ። ክፍሉን እስኪያሳዩሽ ድረስ ምሳ መብላት ትፈልጋለሽ? አዎ፣ እፈልጋለሁ። ቁርሱን በልቶ እስኪ ጨርስ አንድ ነገር ማድረግ ትፈልጋላችሁ? አዎ፣ ቡና መጠጣት እንፈልጋለን።